so ትግራይ ክልል ውስጥ የሰብአዊ ረድኤት በተፋጠነ ሁኔታ የሚዳረስበት መንገድ እንዲጠናከርና ክልሉ ወደ ነበረበት መረጋጋት እንዲመለስ የተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት አሳስቧል። በሌላ በኩል ክልሉ ውስጥ ተፈጥረዋል የሚባሉት የመብቶች ጥሰቶችና በደሎች አጥፊዎችን በተጠያቂነት ለመያዝ መንግስት ቁርጠኛ መሆኑን በመንግስታቱ ድርጅት የኢትዮጵያ ልዑክ ያሳወቀ ሲሆን ኢትዮጵያ ውስጥ ህግን የማስከበር ተግባር የኢትዮጵያ የውስጥ ጉዳይ መሆኑ አመልክቷል። ሪፖርተራችን ማርጋሬት ባሽር ከኒውዮርክ ያጠናቀረችውን ዘገባ አዳነች ፍሳሕየ ታቀርበዋለች። አስራ አምስት ሀገራትን የሚያቅፈው የጸጥታ ምክር ቤት በትግራይ ክልል በሴቶችና በልጃገረዶች ላይ ይፈጸማል ስለሚሉት ዘገባዎች ጽኑ ስጋት እንዳለው ገልጿል። በጉዳይ ላይ ምርመራ እንዲደረግና ጥፋተኞቹ ተጠያቂ እንዲሆኑም ጥሪ አድርጓል። ነገር ግን በቀጥታ አላወገዘም። የጸጥታው ምክር ቤት አባል ሀገሮች ዓለም አቀፉ የረድኤት ጥረት በተባበሩት መንግስታት ድርጅት አስቸኳይ የሰብአዊ ረድኤት መርሆች መሰረት እንዲካሄድ ጥሪ ያደርጋል። መርሆቹም ሰብአዊነትን፣ ገለልተኝነትን፣ ወገንተኝነትን ባስወገደ መልክና በነፃ መስራትን ያቀፉ ናቸው። በትግራይ ያለው የጸጥታ ጉድለት የሰብአዊ ረድኤት ስራን ያሰናክላል በማለት ሁኔታዎች እንዲረጋጉ ጥሪ አድርጓል። በትግራይ እየተሰሙ ያሉት በሴቶች ላይ የሚፈጸሙ በደሎች እጅግ የሚያስደነግጡና የሚረብሹ ናቸው። በደሉ የተፈጸመባቸው ሴቶች በአብዛኛው በወታደሮች በዘግናኝ ሁኔታ እንደተደፈሩ፣ አንዲት ሴት ላይ በህብረት ሆነው እየተፈራረቁ የወሲብ ጥቃት እንደሚፈጽሙባቸው መናገራቸውን ዘገባዎች ጠቁመዋል፣ ይላል የጸጥታው ምክር ቤት ያወጣው መግለጫ። አንድ ከፍተኛ የተባበሩት መንግስታት ድርጅት ባለስልጣን የያዝነው ሳምንት በተናገሩት መሰረት በትግራይ ክልል ውስጥ በሴቶች ላይ የሚፈጸመው የጭካኔ ተግባር መጠንና ስፋትን በሚመለከት የተሟላ መረጃ ለማግኘት ብዙ ወራት ሊፈጅ ይችላል። የጸጥታው ምክር ቤት አባላት ቀጠናዊ የሽምግልና ጥረትን አጥብቀው እንደሚደግፉ ገልጸዋል። በተለይም የአፍሪካ ህብረትና የምስራቅ አፍሪካ የልማት ትብብር በይነ መንግስታት ኢጋድ ስለ ጉዳዩ መስራታቸውን እንዲቀጥሉ አጽንኦት ሰጥተውበታል። በጸጥታው ምክር ቤት በጉዳዩ ላይ መግባባት እንዲኖር የሚደረገውን ድርድር የመራችው አየርላንድ መሆኗ ታውቋል። አየርላንድ ባለፈው ጥር ወር በጸጥታው ምክር ቤት ለሁለት ዓመታት የሚዘልቅ የተረኛ አባልነት ቦታ ካገኘች ወዲህ በትግራይ ጉዳይ ላይ ሁለት ጊዜ ኦፊሴላዊ ያልሆኑ ስብሰባዎች ጠርታለች። ኢትዮጵያ ኦፊሴላዊ የጸጥታው ምክር ቤት አጀንዳ ስላልነበረች ነው ኦፊሴላዊ ያልሆነ ስብሰባ የጠሩት። በተባበሩት መንግስታት ድርጅት የአየርላንድ መልእክተኛ ጀራልዲን ባርኔሰን ባለፈው ረቡዕ በጆርጅታውን ዩኒቨርሲቲ በትግራይ ጉዳይ ላይ በተደረገው ስብሰባ ሲናገሩ የጸጥታው ምክር ቤት በትግራይ ጉዳይ ላይ ያሳየው ዝምታ ጆሮ ይደፍናል፣ ዝምታውም ሁኔታውን አረዳም ብለው ነበር። ዛሬ ግን የጸጥታው ምክር ቤት በትግራይ ስላለው ሰብአዊ ሁኔታ ያለውን ስጋት ለመጀመሪያ ጊዜ በአንድ ድምፅ አሰምቷል ሲሉ ባወጡት መግለጫ ጠቅሰዋል። የጸጥታው ምክር ቤት የኢትዮጵያ መንግስት የወሰዳቸው የመጀመሪያ እርምጃዎች መኖራቸውን ተቀብሎ በትግራይ ያሉት የሰብአዊ ረድኤት ድርጅቶች ካለምንም ገደብ ለሚያስፈልጋቸው ሁሉ ረድኤት ለማቅረብ እንዲችሉ ጥሪ አቅርቧል። ካለፈው ጥቅምት ወር መገባደጃ አንስቶ ትግራይ በግጭት ስትታመስ ቆይታለች። የኢትዮጵያ መንግስት እንደሚለው ጦርነቱ የተጀመረው ሕዝባዊ ወያነ ሐርነት ትግራይ በቦታው የነበረውን ወታደራዊ ሰፈር ካጠቃ በኋላ ነው። በተባበሩት መንግስታት ድርጅት ያለው የኢትዮጵያ ሚስዮን የጸጥታው ምክር ቤት ላወጣው መግለጫ በትዊተር ምላሽ ሰጥቷል። ኢትዮጵያ ያለው የሕግ ማስከበር እንቅስቃሴ የሰብአዊ መብቶች ሕጎችን ባቀፉ የሀገሪቱ ሕጎች ላይ የተመሰረተ የሀገር ውስጥ ጉዳይ መሆኑን ሚስዮኑ ሊያሰምርበት ይፈልጋል። በትግራይ ሕግና ስርዓት ለማስከበር የተወሰደው እርምጃ በሀገሪቱ የሉዓላዊነት ደንብ መሰረት ነው ይላል፣ በተባበሩት መንግስታት ድርጅት ያለው የኢትዮጵያ ሚስዮን በትዊተር ያወጣው መግለጫ። የኢትዮጵያ መንግስት በበኩሉ የወሲብ ጥቃቶችን ባካተቱ የሰብአዊ መብት ጥሰቶች ላይ ምርመራ አካሄዳለሁ ተጠያቂነት እንዲኖርም አደርጋለሁ ማለቱ የሚታወቅ ነው። ሰብአዊ ረድኤት እያደረገ መሆኑንም ገልጾ በትግራይና ከዚያም አልፎ የሚያስፈልገውን ረድኤት ለማሟላት ዓለም አቀፍ ማህበረሰብ የረድኤት ጥረቱን እንዲያፋጥን ጥሪ አድርጓል። የትግራይ ጊዜያዊ አስተዳደር 4.5 ሚሊዮን የሚሆኑ ወደ 6 ሚሊዮን የሚጠጉ ሰዎች ማለት ነው ሰብአዊ ረድኤት ያስፈልጋቸዋል ብለዋል። የተባበሩት መንግስታት ድርጅት በያዝነው ዓመት በትግራይና በተቀረው የኢትዮጵያ ዙሪያ 16 ሚሊዮን የሚሆኑ ሰዎችን ለመርዳት አንድ ነጥብ አምስት ቢሊዮን ዶላር እንደሚያስፈልገው አስታውቋል።